የተባበሩት መንግስታት ድርጅት እንዳስታወቀው ሶማ ኦይል ኤንድ ጋዝ የተሰኘው ኩባንያ ለሶማሊያ መንግስት ባለስልጣናት በመቶ ሺዎች ምናልባትም በሚሊዮን የሚቆጠር ዶላር ሳይከፍል አልቀረም። በዓለም አቀፉ ድርጅት የሶማሊያና የኤርትራ ተቆጣጣሪ ቡድን መርማሪዎች ለጸጥታ ጥበቃው ምክር ቤት የማዕቀብ ኮሚቴ አባላት ባቀረቡት ክስ የኩባንያው ክፍያ የሶማሊያ የመንግስት ተቋማትን በሙስና የሚያዳክም ነው ብለዋል። ሶማ ኦይል ኤንድ ጋዝ ኩባንያ የሶማሊያ ፔትሮሌምና ማዕድን ሀብት ሚኒስቴርን አቅም ለማጎልበት በሚል ሰበብ ከአምና ጀምሮ ለሶማሊያ ባለስልጣናትና ባለስልጣናቱን ላግባባው ጠበቃ በድምሩ ከአንድ ሚሊዮን ዶላር በላይ መክፈሉን የመርማሪዎቹ ዘገባ ያትታል። ለሚኒስቴሩ ባለሙያዎች ተከፈለ የተባለው ገንዘብ በተግባር ኩባንያው ሀቻምና ከሶማሊያ መንግስት ጋር የተፈራረመው የነዳጅ ዘይት ፍለጋ ስምምነት እንደተጠበቀ እንዲቆይለትና ተጨማሪ የፍለጋ ስምምነት ለማግኘት ያደረገው ነው ሲል መርማሪ ቡድኑ ወንጅሏል። በታላቋ ብሪታንያ በስልጣን ላይ በሚገኘው የወግ አጥባቂ ፓርቲ የቀድሞ መሪ ሎርድ ማይክል ሃዋርድ የሚመራው ሶማ ኦይል ኤንድ ጋዝ የነዳጅ ፍለጋ ላይ የተሰማራው በሶማሊያ ብቻ ነው። በቻተም ሀውስ የሶማሊያ ፖለቲካ ተንታኝ አህመድ ሱሌይማን የኩባንያው ድርጊት የሶማሊያ ተቋማትን ጥያቄ ውስጥ የከተተ እንደሆነ ይናገራሉ። በተባበሩት መንግስታት ድርጅት ለጸጥታው ምክር ቤት የማዕቀብ ተመልካች ኮሚቴ ሰኞ ዕለት የቀረበው የ28 ገጽ ዘገባ የሶማ ድርጊት የሶማሊያ የመንግስት ተቋማትን በሙስና የሚያዳክም እንደሆነ ያትታል። ጉዳዩ በታላቋ ብሪታንያ የአሳሳቢ የማጭበርበር ጉዳዮችን በሚመለከተው ጽህፈት ቤትም እየተመረመረ የሚገኝ ነው። ምርመራው ወደ 700 ሺህ ዶላር የሚደርስ አጠራጣሪ ክፍያ መፈጸሙንና 500 ሺህ ዶላር ለሶማሊያ የፔትሮሊየምና ማዕድናት ሀብት ሚኒስቴር ባለፈው አንድ ዓመት ለአቅም ግንባታ በሚል ከፍሏል ተብሏል። ይህም የመንግስት ባለሥልጣናትን ለመደለል የተደረገ ሳይሆን አይቀርም በማለት ይሆነ ይችላል። ሶማ ኦይል ጋዝ ኩባንያ ይሁን የሶማሊያ መንግስት ባለሥልጣናት የሙስና ውንጀላውን አስተባብለዋል። ይሁንና በተባበሩት መንግስታት ድርጅት መርማሪዎች ለጸጥታው ምክር ቤት የማዕቀብ ኮሚቴ ያቀረቡት ዘገባ የኩባንያውን ቅሌት የከፋ አድርጎታል። እንደ ዘገባው ከሆነ የሶማሊያ የነዳጅ ሀብትን ብቻ ታሳቢ ተደርጎ የተቋቋመው ኩባንያ የመደለያ ክፍያ የፈጸመው ለመንግስት ባለስልጣናት ብቻ አይደለም። የሶማሊያ መንግስትን በነዳጅ ዘይት ላይ የሚያማክረውና መንግስትን ወክሎ የሚደራደረው ጄጄ ፓርክ የተሰኘ የካናዳ የጥብቅና ተቋም ከግማሽ ሚሊዮን ዶላር በላይ ከሶማ ኦይል ኤንድ ጋዝ ተከፍሎታል። እንደ አህመድ ሱሌማን ከሆነ ይህ በግልጽ የሚታይ የጥቅም ግጭት ነው። ይህ ግልጽ የጥቅም ግጭት ነው። ኩባንያው የሶማሊያ የፔትሮሊየም ሚኒስቴር ኃላፊዎችንና የጠበቆችን ክፍያ መክፈል አይገባውም ነበር። ለተባበሩት መንግስታት ድርጅት አጣሪዎች የሶማሊያ ፔትሮሊየም እና ማዕድን ሀብት ሚኒስ Vielen የአገር ውስጥና የውጭ ባለሙያዎችን በመቅጠር አቅም ለማጎልበት በሚል የተከፈለው ገንዘብ የኩባንያውን ጥቅም ለማስጠበቅ የተደረገ ሳይሆን አይቀርም። ኩባንያው ከሶማሊያ መንግስት ጋር በገባው ውል መሰረት ተጨማሪ ጥቅሞችን ያለ ተወዳዳሪ የማግኘት እድልም እንዳለው አህመድ ሱሌማን ይናገራሉ። ሶማ ኦይልና ጋዝ ኩባንያ ከጎርጎሪዮስ 2013 ዓ ም ጀምሮ የስራ ፈቃድ አለው። ይህ የሶማሊያ ፌዴራላዊ መንግስት ወደ ስልጣን ከመጣ ጀምሮ ወደ ስራ በመግባት የመጀመሪያው ኩባንያ ያደርጓል። ለአሰሳ ስራው ከፍተኛ ገንዘብ አውጥቷል። ለመንግስትም የነዳጅ ይዞታዎቹ የሚገኙበትን ቦታዎች የሚጠቁም የመረጃ ቋት እየገነባ መሆኑን አስታውቋል። አስቸጋሪው ነገር ኩባንያው ከሶማሊያ መንግስት ጋር የፈጠረው የጠበቀ ወዳጅነት ነው። በዚህም ኩባንያው በባህር ዳርቻዎቹ በሚገኙት 12 የነዳጅ ጉድጓዶች የመጫረት መብት ተሰጥቶታል። እናም በዚህ ዓመት መጨረሻ የማምረትና ክፍፍል ፈቃድ ለመፈራረም በዝግጅት ላይ ነው። ሶማሊያ ያላት የቅምጥ ነዳጅ ሀብት ይዞታ በግልጽ ባይታወቅም የመስኩ ባለሙያዎች የሳውዲ አረቢያን ግማሽ ወይም 110 ቢሊዮን በርሜል እንደሚደርስ ይገምታሉ። የብሪታንያው ኩባንያ ከሶማሊያ ባለስልጣናት ጋር ገብቷል የተባለው ህገ ወጥ ስምምነት በሁለት እግሩ ለመቆም ለሚንገዳገደው የሞቃዲሾ መንግስት ሌላ ፈተና ከመሆኑ ባሻገር እንደ ሶማሌላንድ እና ፑንትላንድ ከመሳሰሉ ግዛቶች ጋር ያልተቋጨ ጉዳይ በመኖሩ የእርስ በርስ ግጭት ሊፈጥር እንደሚችል የተባበሩት መንግስታት ድርጅት መርማሪ ቡድን አስታውቋል።